የዘጠኙ አምደኞችና ጋዜጠኞች ጠበቆች ላቀረቡት የክስ መቃወሚያ አቃቤ ሕግ የበኩሉን ምላሽ ለፍርድ ቤቱ አቅርበዋል። ከተከሳሾቹ መሀል ሁለቱ ሴት እስረኞች ላቀረቡት አቤቱታ መልስ የሚመለከተው የማረሚያ ቤት ባለስልጣን ግን ሳይገኝ ቀርቷል። ፍርድ ቤቱ የሰጣቸውን ትዕዛዞች ጠቅሶ መለስካቸው አምሃ ከአዲስ አበባ ተከታዩን አጠናቅረዋል። አቃቢ ሕግ በሽብር ወንጀል የከሰሳቸው ዘጠኙ ጦማሪያንና ጋዜጠኞች ጠበቆች ባለፈው ዓመት መጨረሻ ወራት ላይ ለሰነዘሩት የክስ መቃወሚያ ማመልከቻ መልስ አቃቢ ሕግ ዛሬ ለፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት አቅርበዋል። አቃቢ ሕግ ለፍርድ ቤቱ ባቀረበው የመቃወሚያ መቃወሚያ መልሱ እንዳለው ከሆነ የተከሳሽ ጠበቆች በቀረበው ክስ ተፈጸሙ የተባለው ድርጊት ከተጠቀሰው ሕግ አነጋገር ጋር የተቀራረበ አይደለም ያሉት ትክክል አይደለም። ከሳሽ አቃቤ ህግ ክስ ስንመሰርት በተከሳሾቹ ላይ ያቀረብነው ማስረጃና የተፈጸመው ወንጀል በማገናዘብ ነው ብሏል። በህገ መንግስቱና በስርዓቱ ላይ ያነጣጠረ የአመስ ጥሪ ለመፈጸም በህቡ ተደራጅተው ሲንቀሳቀሱ የነበሩ ለመሆናቸው በተከሳሾቹ ላይ ያቀረብናቸው ማስረጃዎች ወደፊት ፍርድ ቤቱ የሚመለከታቸው ስለሆነ የተከሳሽ ጠበቆች ያቀረቡት መቃወሚያ ውድቅ እንዲደረግልን እንጠይቃለን ብለዋል። ከዚህ በመቀጠል ፍርድ ቤቱ የተመለከተው ከተከሳሾቹ መካከል ሁለቱ ሴት እስረኞች መሐሌት ፋንታውንና ኤዶም ካሳ እስር ቤት ውስጥ ስለሚፈጸምባቸው በደል ያቀረቡትን አቤቱታ ነበረ። አቤቱታቸውን በቀደመው ቀጠሮ አቅርበው ፍርድ ቤቱ ለቀረበው አቤቱታ የማረሚያ ቤት ኃላፊው በአካል ቀርበው እንዲያስረዱ ትዕዛዝ ሰጥቶ የነበረ ቢሆንም ትዕዛዙ አልተፈጸመም። በተለይ ኤዶም ካሳይ ዛሬ ለፍርድ ቤቱ እንዳስረዳችው ማረሚያ ቤቱ በእነሱ ላይ ብቻ የተለየ በደል እንደሚፈጽምባቸው አስረድታለች። ከሌሎቹ እስረኞች ተለይተው ሽብርተኛ እየተባሉ መገለል እንዲደርስባቸው ይደረጋሉ። ቤተሰባቸውን የሚያገኙት ለአስር ደቂቃ ብቻ ሆኖ የሌሎቹ እስረኞች ጎብኚዎች ከሄዱ በኋላ ነው። ሌሎች እስረኞች ከነሱ ጋር ሲነጋገሩ ቢታዩም ግምገማ ይደረግባቸዋል። እንደ ኤዶም ካሳዬ አገላለጽ ፍርድ ቤቱም ይህ ተፈጽሞ ከሆነ የማረሚያ ቤቱ ኃላፊ ጥቅምት 11 ቀን 207 ዓ ም ቀርበው እንዲያስረዱ ሌላ ጥብቅ ትእዛዝ ሰጥቷል ሁለቱ ወገን ተከራካሪዎች ባቀረቡት መቃወሚያ ብይን ለመፍጠት ደግሞ ለጥቅምት 25 ቀን 207 ዓ ም ቀጠሮ ቆርጧል አቃቤ ህግ ባለፈው ዓመት መገባደጃ ላይ በሰባት ጦማርያንና በሦስት ጋዜጠኞች ላይ የሽብር ወንጀል ፈጽመዋል ሲል ክስ እንደመሠረተ አይዘነጋም ከአስሩ ተከሳሾች መካከል ሶሊያን አሸመልስ ጉዳይዋ በሌለችበት እየታየ ሲሆን በፈቃዱ ኃይሉ፣ ናትናኤል ፈለቀ፣ መሐሌት ፋንታውን፣ አጥናፉ ብርሃኔ፣ ዘላለም ክብረት፣ አቤል ዋበላ፣ አስማማው ኃይለ ጊዮርጊስ፣ ኤዶም ካሳይና ተስፋ ለሞለየስ በእስር ቤት ሆነው ክሳቸውን እየተከታተሉ ይገኛሉ። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።